ደቂቃ ይፈጃል የተባለው ቀዶ ጥገና ሰዓታት ሲፈጅ አመታት ቢጠበቅ መከረኛው መሐመድ ግን አልነቃም። ያንን መራራ ጊዜ እናቱ ወይዘሮ ሀሌማ እንዲህ ያስታውሱታል። ሲመጣ አልነቃም። አምጥቶ እንደዚህ ነው ያስተኙት በክፍል ማለት ነው። ካስተኙት በኋላ ግሊኮስ አድርገውለት ነበረ። ግሊኮሱ አይሄድም ሰውነቱ። የዛኔ ዶክተሮች ተሰብስበው ገብተው ኦክሲጅን አምጥቶ ረክበውለት ወዲያው ይዘውት ወደ አይሲዩ ያወጡ ይንዛኔ እኔ ሰው ወታደር እጅና እጅን ይዞ ሌላ ክፍል አስገብቶ በረዘጉብኝ ኔ ስጮ ማለት ከዛ አይሲዩ አስገቡት። እዛችሁ አይሲዩ በር ላይ እየተኛን ድፍን ሶስት ወር ፈጀ። ምንድን ነው ስንላቸው ቆይ ስድስት ሰዓት ይነቃል፣ ቆይ አምስት ሰዓት ይነቃል፣ ቆይ ትንሽ ቁጭ ይነቃል እያሉ ይሉን ነበረ። ከሶስት ወር በኋላ ክፍል አስገቡት። እዚህ እሱ ጋር ሁለት አመት ሁለት አመት ሙስተሽፋ ድፍን ሁለት አመት ውጭውን ሳላይ ምን ሳላይ ከሱ ጋር አጎጫል። በመሐመድ መሰናከል ቤተሰብ ተለያይቷል። እናት አሊማ ሴት የመጀመሪያ ልጃቸውን ይዘው ብላቴናው መሐመድን ያስታምሙ ዘንድ ጅዳ ከትመዋል። የቤተሰቡን ኑሮ ለመደገፍ አባት አብድልአዚዝ የህያ መካ ስራቸውን በመስራት እዚያው ይኖራሉ። በሌላ አቅማቸው ሁለት ቤት ቀልሰው ፍትህ ለማግኘት ብዙ ለፍተዋል፣ ተንከራተዋል ዳሩ ግን ስለ ብላቴናው መሐመድ ፍትህ የተደረገው ጉትጎታ እና ቤቱታ ሰሚ አግኝቶ የተቀየረ ነገር አለመኖሩን እናት አሊማ ያስረዳሉ። ለምን አልተስተካከለም? ይሄ የኤምባሲ ጉዳይ ነው። በዛን ጊዜ ሪያድ ይለን መተናል። የሪያዱ የጅዳውን አላዝም ብሎ ነው የመለሰን። እኔ ለራሴ ግራ ይገባኛል። ኤምባሲ ምንድን ነው? ይሄንን እያየ ዝም የሚለኝ ለምንድን ነው የሚለው ውስጤን ራሴ እየጎዳኝ ነው ያለሁት ብላቴናው መሐመድን ያሰናክለው የሕክምና ስህተት ምክንያት ሰበቡ ይታወቅ ዘንድ ወላጆቹ ባደረጉት ክትትል ለዘጠኝ ዓመታት በጤና ጥበቃ የሕክምና ስህተት ቅሬታ ማቅረቢያ የዳኞች ኮሚቴ ጉዳዩ ሲጣራ ቆይቶ ውጤቱ ይፋ ሆነ። ኮሚቴው ባሳለፈው ውሳኔ በቀዶ ጥገናው ወቅት በሐኪሞች በተሰራ ስህተት ብላቴናው መሐመድ መሰናከሉን አረጋግጦ ሆስፒታሉ በፈጸመው ጥፋት እንዲቀጣ፣ መሐመድም ህክምናውን በቀጣይ በሆስፒታሉ እንዲከታተል 2.4 ሚሊዮን የሳውዲ ሪያል ካሳ እንዲከፍል ይወሰንበታል። ውሳኔው የተላለፈበት ሆስፒታል ግን ልጅሽን ይዘሽ ካልወጣሽ ካሳ አንከፍልም በማለት እናት አሊማንና ቤተሰቡን አጣብቅኝ ውስጥ ይከታቸዋል። እናት አሊማ በበኩላቸው ከህክምና እርዳታ መሳሪያ ውጭ አምስት ደቂቃ መቆየት የማይችለውን ልጅን አውጥቼ በእጀ ላይ ልጅን አልገልም በማለታቸው የውሳኔውን አፈጻጸም ይቃወማሉ። በዚህ ሁኔታ ጉዳዩን የኢትዮጵያ ቆንስል መስሪያ ቤት ይግባኝ አስገብቶበት በመከታተል ላይ ቢሆንም የተገኘ ውጤት ግን እስካሁን አልታየም። እናት በመላው ዓለም የሚገኙ ኢትዮጵያውያን ወገኖቻቸው አሁን የጀመሩትን የፍትህ ጥያቄ በመግፋት ከጎናቸው ይቆሙ ዘንድ ተማጽኗቸውን ያቀርባሉ። የኢትዮጵያ ህዝብን በጣም ነው ማመሰግነው። አሁንም ከጎኔ ነው፣ ከአሁን በኋላም ከጎኔ ይሁን ነው የምለው። ካለፉት ሳምንታት ወዲህ ወደ ሀገር ለመግባት ውሳኔ ላይ የደረሱት ወይዘሮ ሀሊማ ሙዘይን ለዚህ ውሳኔ ያደረሳቸው ጉዳይ ምን እንደሆነ ጠይቂያቸው ሲመልሱ እንዲህ ብለዋል። ሄደ የተነሳሰው አሁን እየደከመኝ መጣ። አስራ ሁለት አመት ልጅ ማስታመም ማለት ይከብድሃል። አንደኛ እየደከመኝ እያመመኝ ነው እኔ። ሁለተኛ አገሩ እየተቀየረ ነው የመጣው አሁን እዚህ አልጋ ላይ ተኝቶ ለእሱ ግብር ከፍላለሁ። በሚቀጥለውም አመት ልከፍል ነው በሚቀጥለውም ልከፍል ነው እየጨመረ ሊመጣ ለምን ያ ከሆነ አያሳዝንም? ለተኛ አልጋ ላይ ለተኛ ዝም ብለ መክፈል እዛም ሰውም አላጣም የሚያግዘኝም እዚህ ብቸኛ መሆኑ መገላበጡ፣ ማንሳቱ፣ መጣሉ ነገር እኔ አንድ ነገር ቢሆን ለራሴ ሳልሆን ለልጁ እየፈራ ቀድሜው ልሞት ይችላል። በብላቴናው ፍትህ መጓተት ዙሪያ ያናገርኳቸው የጅዳው ቆንስል ዋና ኃላፊ አምባሳደሩ ብሸት ደምሴ በበኩላቸው መስሪያ ቤታቸው እስከ ከፍተኛ የሳውዲ መንግስት ባለስልጣናት ጉዳዩን ማድረሱን ጠቁመው፣ ያም ሆኖ ግን እስካሁን በተደረገው ክትትል የተፈለገ ውጤት አለመገኘቱን ገልጸውልኛል። አምባሳደሩ ውሸት ከዚሁ ጋር በማያያዝ በዛሬው ዕለት የብላቴናው መሐመድ እናት ወይዘሮ ሃሊማ ሙዘየንን በመያዝ ወደ ሳውዲ ጤና ጥበቃ መስሪያ ቤት ሄደው አስፈላጊ ክትትል በማድረግ ላይ መሆናቸውን ጠቁመዋል። ለጀርመን ድምፅ ራዲዮ ነቢዩ ሲራክ ከጅዳ ሳውዲ አረቢያ።